SBS live streams and podcasts are supported by advertising. Experience holiday cheer at Tanger Outlets with savings up to 70% off your favorite brands. From fragrances to accessories and the latest styles, discover the best gifts for everyone on your list. Save big at Nike Factory Store, Michael Kors, Under Armour, Coach, Hollister, Ralph Lauren, Kate Spade New York, and so many more. Unwrap the best at Tanger Outlets. Hundreds of brands, endless gifting options. Plan your trip at Tanger.com. K SBS Radio download the Madroko na masigmo talin. Bulu programun and date madimeta. Demi chul na meradat sbs.com.au/samharikdigoingyou. የየካቲት ሥልሳ ስድስቱ የኢትዮጵያ አብዮት አዲስ የታሪክ ምዕራፍ አሻራ አሳርፎ አልፏል። የቀዳማዊ ኃይለ ሥላሴ ለግማሽ ክፍለ ዘመን የቀረበ የረጋ ዙፋን አክትሟል። ለመጨረሻው የኢትዮጵያ ንጉሠ ነገሥትነትም ዳርጓቸዋል። የዘውድ ስርዓቱም በሪፐብሊክ ተተክቷል። የለውጡ ንቅናቄ አስኳል የነበሩት ተማሪዎች ለኢትዮጵያ የመጀመሪያው የሆነውን የፖለቲካ ፓርቲ አቁመው ከዩኒቨርሲቲ ቅጥር ግቢ ለሀገር መሪነት ራሳቸውን አሰልፈውበታል። በጦር ካምፑ የነበረው የጦር ሰራዊትም ሳያስብና ሳይታሰብ ወታደራዊ በትረ መንግስት ጨብጦበታል። አያሌ አብዮተኞች በአብዮታዊ ሰይፍ ተቀልተዋል፣ ዘብጥያ ወርደዋል። ውሱኖቹም ለስደት ተዳርገዋል። የስደት መንታ መንገድ ገጥሟቸው አቅጣጫቸውን የሳቱቱ ለአንድ አሥርት ዓመት ያህል የሶማሊያ እስር ቤት የስቆቃ ዓመታትን ማሳለፊያቸው ሆኗል። ከኒያም ውስጥ በወቅቱ ለጋ ወጣቷ ከበደች ተክላብ አንዷ ናቸው። ጎምዛዛና የሰለለውን የምሬት ገፈት ቀማሽ የሕይወት አሻራቸው ግና ሐዋይ ሶማሊያ እስር ቤት ተቀብሮ አልቀረም። የቀለም ጠብታቸውን ከወረቀት አዋደው ስነኞች ቋጥረው ሕይወት ዘርተውበታል። በስፍራው ላልነበርነው ታሪክ ነጋሪ ለስር ጓደኞቻቸው ሕሊና ሰቃዥ በሆኑ ቃላት የዝክረ መታሰቢያ ሐውልት ያቆመዋል። ለሀገረ ኢትዮጵያም የልጆቿን እንክርት ሕይወት በጥቁር ሐር ጥለት ሸብበው በታሪኳ አካልነት አጋርተውበታል። የት ነው በሚል ርዕስ ለዳግም ሕይወት ያበቁትን መጽሐፍ በበረከትነት እነሆኝ በማለት በዚያም አልተወሰኑ ሱታፌንም አክለውበታል። ይህንኑ አስባብ በማድረግም ለቀዳሚው ቅድሚያ በመስጠት የሶማሊያ እስር ቤት አሻራቸው ያረፈበትን የት ነው መጽሐፍ ለዳግም ሕይወት ለማብቃት ምን እንዳነሳሳቸውና በሶማሊያው ፈታኝ የእስር ቤት ሕይወት ውስጥ ሆነው እንደምን የየት ነው ስብስብ የሆኑ ስንኞቻቸውን እንደ ቋጠሩ አንስተናል። የገጣሚት ደራሲትና በሲቲ ዩኒቨርሲቲ ኦፍ ኒውዮርክ ኩንስብሮ ኮሌጅ አሶሲየት ፕሮፌሰር ከበደች ተክላብ ምላሽ እንዲህ ነው። ወደ ሶማሊያ እስር ቤት ውስጥ እንድገባ ያደረገኝ በወቅቱ ኢትዮጵያ ውስጥ የነበረው የፖለቲካ ሁኔታ ነው። በዛ ጊዜ ልጅ ነበርኩኝ የኢሀፓ የኢትዮጵያ ህዝባዊ አብዮታዊ ፓርቲ የሚባለው ወገን የወጣቶች ሊግ የሚባል ነበረ እኔ እዛ የወጣቶች ሊግ ውስጥ የታችኛው ህዋስ አባል ነበርኩኝ ተሳትፎ የከፍ ያለ አልነበረም ለማለት ነው ቀዳማዊ ኃይለሥላሴ ከስልጣን ተወግደው ደርግ ስልጣን ከወሰደ በኋላ ብዙ ያልተጠበቁ ነገሮች መጥተው ነበረ። አንዱም ደግሞ በደርግ አስተዳደር እና በተቃዋሚ ፓርቲዎች መካከል የነበረው ከፍተኛ ትግል ነው። ያ ሁኔታ አገሪቷን ትልቅ ቀውስ ውስጥም ከተዋል። በጣም ደግሞ ቁጥሩ በርከት ያለ ሰው እንዲሞት እና እንዲታሰር ወይ ደግሞ ሀገር እንዲወጣ አድርጓል እና እኛም ልጆች ብንሆንም ሁሉ ነገር እንቅስቃሴው ከመንግስት መዋቅር ታች ድረስ ስለሚደርስ ቀበሌ ድረስን ስለሚደርስ በትንሹ ደረጃም ቢሆን ማን እንደሚሰራ ምን እንደሚሰራ ይታወቅ ነበር እና በዛ ምክንያት ከሀገር የመልቀቅ ሀሳብ አደረብንን እና የተወሰንን ጓደኞቼ ከዛ ወደ ጅቡቲ ለመሄድ ነበር ያሰብነው። አጋጣሚ ሆኖ ደግሞ የሶማሊያ እና የኢትዮጵያ የድንበር ግጭት የነበረበት ጊዜ ነበር። የሶማሊያም ጦር ወደ ኢትዮጵያ ድንበር እየገፋ የመጣበት ሁኔታ ነበርና ወደ ጂቡቲ ከመድረሳችን አስቀድሞ መንገድ ላይ የምዕራብ ሶማሌ ነፃ አውጪ ድርጅት የሚባለው ክፍል ይዘናል። ያው ሁላችሁ እንደምታውቁት እንግዲህ መደበኛ ጦር ነው ከኋላው ያለው መደበኛ የሶማሌ ጦር። በዛ ምክንያት ተይዘን ወደ ሶማሊያ እስር ቤቶች እንድንሄድ ተደረገ። በዛ አካሉ ኢትዮጵያውያን የጦር ምርኮኞች እና ይሄ ሲቪሊያን ኢንተርኒስ የሚሏቸው ሲቪሎች ሆነው ግን በጦርነት መሀል የተማረኩ የእኛ ወገኖች ከእነሱ ጋራ ለብዙ አመታት ለመታሰር የበቃሁት በዛ ምክንያት ነው። እዛ ያሉ የእስር ቤቱን ሁኔታ ሲገልጡ እንዳስቀመጡት የእስር ጊዜ ፈታኝ ነው፣ በተለይም ለረጅም አመታት ሲቆይ የመኖር ጉጉት በጊዜ ዝግመት ይሸረሸራል ሲሉ በመጽሐፎ ላይ ስፍረዋል። ያን ስሜት ያሳደረበት የእስር ህይወት በምን መልኩ ነው? የእስሩ ህይወት በጣም ከባድ ነበረ። ብዙ የተለያዩ መልኮች ያሉት አንደኛ፣ የነበርንባቸው ቦታዎች ፈረንጆቹ የሌበር ካምፕ የሚሉት የግዳጅ ስራ የሚሰራበት ቦታ ነው። ብዙዎቹ እንደዛ ነበሩ። እንደገና ደግሞ ከአለም የተገለለ ቦታ ነው። እያንዳንዱ ቦታ እንግዲህ ከሰው መራቅ ከአለም መራቅ ዛ ውስጥ ካለው ህዝብ ብቻ ለተወሰነ ጊዜ መገናኘት፣ በጠላት እጅ መያዝ ይሄ ሁሉ የሚፈጥረው የራሱ ስነ አእምሯዊ ተጽዕኖ ይኖረዋል። እንደገና ደግሞ የአኗኗሩ ሁኔታ በጣም ከባድ ነበረ ከምግብ እጦት ጀምሮ በሽታዎች ብዛት ከምግብ እጥረት እንደዚሁም ከቦታው ምንነት ጋር የተያያዙ በሽታዎች ነበሩ። ግማሾቹ ተላላፊ ናቸው፣ ግማሾቹ ደግሞ ባይሆኑም ያው ብዙ ሰው የሚበክሉ ናቸው። እንደ የወባ በሽታ ለምሳሌ አንዱ ነው። በጣም ኃይለኛ ወባ ነበረ። ቢልሃርዚያ የሚሉት ደግሞ ሌላ ከዋቢ ውሃ ጋር የተገናኘ በጣም አደገኛ የሆነ በሽታም ነበር። ከንጽህና ጉድለት ከማልኒትሪሽን የሚመጡ ብዙ በሽታዎች አሉ እና እነኚህ እነኚህ ሁሉ ተደማምረው እንደገና በጠላት እጅ መያዝ ደግሞ የሚያስከትለውን የሰብአዊ ድርጊት ስንደምርበት ከባድ ይሆናል። ይሄ የመኖር ጉጉት ይሸረሽራል የምለው ለዚህ ነው። እድሜውም ደግሞ የስር እድሜው ቀላል አልነበረም። አስር አመት ከኔ ጋር የገቡት የእኔ ጓደኞች እና እኔ ብቻ ነን እንግዲህ። አስር አመት ምን ነው? ሌላው አስራ አንድ አመት ነው የታሰረው። እና አስራ አንድ አመት በእንደዚህ አይነት ሁኔታ መኖር በጣም ከባድ ነበር። ስለዚህ ነው እንደዚ ብዬ ሳኩት። መጽሐፉ ርዕስ የቀዳሚው የት ነው መጽሐፍ በዳግም የታተመው መጠሪያ ስሙ የት ነው የሚል ነው። ታሰቢያነቱም በ1976 ሶማሊያ ሀዋይ ላይ የስነ ግጥም ስንኞቹን በቋጠሩበት ወቅት በረጅሙ የስር ዘመን ህይወታቸውን ላጡ ኢትዮጵያውያን ይላል። ይዘቱ ምንድን ነው? የት ነውን ከሌሎች ግጥሞቹ በተለየ ነቅሰው ለመጽሐፉ ርዕስነት እንዲበቃ የወደዱት ከምን አኳያ ነው? የት ነው ስነ ልቦና ወይም ጥያቄ አለበት። ከባህልም ጋራ የተያያዘ ያን ሀገር ባህል ብቻ ሳይሆን በማንኛውም የሰው ልጅ ባህል ውስጥ ኑሮና መሞትን የተረጉምበት ትርጉም አለ። በተግባር የሚፈጸም ግማሹም ከሃይማኖት ጋር ይያያዛል፣ ግማሹም ከልምድ ጋር ይያያዛል። ሰው ሲሞት ብቻ ሳይሆን ሲወለድም ይከበራል ወይ ሲወለድ ብቻ ሳይሆን ሲሞትም ይከበራል? እና እነኛ አይነት ነገሮች ሁሉ የተከለከሉበት ቦታ ውስጥ ነው። አስራ አንድ አመት እስረኛው የታሰረው። በዚህ መሀል የሞቱ ቁጥር በጣም ከፍተኛ ነው። ሰው ሲሞት ደግሞ በስነ ስርዓት አይቀበርም ወይም ስነ ስርዓት የለውም። ማልቀስም ክልክል የነበረበት ጊዜ በጣም በጣም በጣም ብዙ ነው። ያ ብዙ አመታት ሰው ሞቶ መልቀስ አይቻልም ነበረ። ያው ሬሳውን የመስሉ ሰዎች ይመጣሉ። የሚከተል ሰው የለም። ለቅሶ መቀመጥ የለም። ተወስዶ እንግዲህ የሚጣለው ደግሞ እርሻ አካባቢ በሚገኝ ቦታ ነው። ያ አካባቢ ብዙ ጊዜ የግቢውም ቆሻሻ የሆን የሌላው ቆሻሻ የሚጣልበት ቦታ ነው። የሰው ልጅ ክብር እዛ ደረጃ ድረስ የደረሰበትን ሁኔታ ማጉላቱ ጠቅላላ የእስሩንን የእስሩንም ከባድነት ስለሚገልጸው ነው። በነገራችን ላይ እኔ እነኝም ነገሮች በምጽፍበት ጊዜ ጽሁፎቹም እራሳቸው ከእስር ቤት ተርፈው ሌላ ሰው ያነባቸዋል የሚል ሀሳብ የለኝም ነበረ። ደግሞ ማናውቀውም ነገር ነው። ግን የማየውን የመተርጎም የማውጣት ፍላጎት ስለነበረኝ ነው። እና እነኛ ነገሮች በጣም ያሳዝኑኝ ነበረ። እንግዲህ የመጨረሻው የስብእና አለመከበር መገለጫው ነው ብዬ ነው ያሰብኩት። ዝርዝሩ እዛው ግጥም ውስጥ አለ። እውነት ነው። በግጥም ውስጥም እንደ ሞት ጋር በተያያዘ የወጣት ህጻናት ልጆችንም ያለ እድሜያቸው መቀጨትን ወይም መቀጠፍን አስመልክቶ በአበባ ስያሜ አንስተው አያይዘዋል። እንደዚሁም የሞትን በራሱ ጠቅሰዋል። ከዛ በላይ ቀደም እንዳነሱት አንዱ የዚህ ህይወትን ገጽታ በሚያነሱበት ወቅት እንባና ፈገግታም እንደዚሁ አለ። ያ ምን ማለት ነው? በእርግጥ በየትኛውም ህይወት ውስጥ ያለ ጉዳይ ነው እንባና ፈገግታ። በተለይ አሁን በሚኖሩበት የሀገር አሜሪካ የወደረ። የሶማሌ እስር ቤት ህይወቶ ወይም በጥቅሉ በግል ብቻ ሳይሆን በመላው ህብረተሰብ ውስጥ የሚንጸባረቅ ነው። በቅርቡ በአሜሪካ ፕሬዚደንታዊ ምርጫ እንኳን ሳይቀር ብዙ ወይም በጠብታዎች ፈሰዋል። በዛ መሀከል ፈገግታዎችም አሉ። ይህን የሰው ህይወት የባህሪ እጅ ያለመስጠት ወድቆ ያለመቅረት በጨለማ ውስጥን ሽዬ ሻማ የመለኮስ ስሜት ያንን እንዴት አድርገው ነው ያሰናስለው ያቋጠሩት ስንኞን በተለይ ሶማሊያ ውስጥ በነበሩበት ወቅትና አሁን ዞር ብሎ ሲመለከቱት፣ እምባና ፈገግታ ከእስር ቤቱ ከሀዋይና ከኒውዮርክ ህይወቶ ጋር እንዴት ያነጻጽሩታል? ከኒውዮርክ ህይወት ጋር ማነጻጸር ከባድ ነው። በጣም በጣም የተለያየ ሁኔታ ነው። ግን አንድ ተመሳሳይ የሆነ ጸባይ አለ ብዬ የማምነው የሰው ልጅ በባህሪ የሚይዛቸው ሁለት ነገሮች ናቸው። አንዱ ስጋት ነው፣ ሌላኛው ተስፋ ነው። ሁኔታዎች ጥንካሬውን ይለያዩታል። ማለት ምን ያክል ተስፋ እንደሚያስፈልገው አንድ ሁኔታ እና ምን ያክል ደግሞ ተስፋ መቁረጥን የሚያስከትል የሚለየው ሁኔታው ነው። ግን እነኛ ባህሪዎች ሁልጊዜ አሉ እና እስር ቤትም በነበርንበት ጊዜ በአንጻሩ ተስፋ የምናደርግበት ጊዜ ነበር። ወይም ደግሞ ያለውን ሁኔታ ይሄ እኮ አንድ ቀን ሊ ሊለወጥ ይችላል ብለን የምናስብበት አጋጣሚ ነበረ። ግን እነኛ አጋጣሚዎች እያነሱ እያነሱ ነው የሚመጡት። በየጊዜው ትላልቅ ሁኔታዎች ሲፈጠሩ ግቢ ውስጥ ተጽዕኖዎች በጣም ሲጠነክሩ ስራ ዘመኑ በጣም አስቸጋሪ ሲሆን በሽታዎች ግቢ ውስጥ ሲበዙ ሞት ሲበዛ እነኛ እነኛ ሁሉ የተስፋ ማድረግን መጠን ይቀንሱታል። ሆኖም ግን ፈጽሞ አይጠፋም። ፈጽሞ ተስፋ ቢጠፋ ኖሮ ማናችንም ያንን ችግር አልፈን አንመጣም ነበረ። ከገጣሚት ደራሲትና የሥነ ጥበብ መምህርቷ ከበደች ተክላብ ጋር ያካሄድነው ቃለ ምልልስ በዚሁ አልተገታም። በቀጣዩ ክፍለ ዝግጅታችን አዲስ ለህትመት ስላበቁት ሱታፌ መጽሐፋቸው ይዘት ይናገራሉ። ከኤስቤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ